የወጣቶች አለም ብዙዎች እስካሁን ድረስ ስለ እግር ኳስ ጨዋታ ሲነሳ የወንድ ጨዋታ ብቻ አድርገው ነው የሚመለከቱት እንደ አውሮፓውያን አቆጣጠር በ2011 ዓ.ም የሴቶች እግር ኳስ ዋንጫን ባስተናገደችው ጀርመን ውስጥ በተደረገ አንድ የህዝብ መጠይቅ መሰረት የጀርመን ምርጥ የሴቶች እግር ኳስ ተጫዋቾች ስለሚባሉት ቢርጊት ፕሪንስ እና ናዲን አንግረር ሰምተው የሚያውቁት ከተጠየቁት መካከል ግማሽ ያህሉ ብቻ ነበሩ። ይሁንና ከጊዜ ወደ ጊዜ የሴቶች እግር ኳስ ጨዋታ እንደ ወንዶቹም ባይሆን ተወዳጅ እየሆነ መጥቷል። ወደ ኢትዮጵያ ያመራን እንደሆነ ደግሞ ሰሞኑን የብዙዎችን ልብ ስቦ የነበረው የኢትዮጵያ ከ20 ዓመት በታች የሴቶች ብሔራዊ ቡድን ያደረጋቸው ግጥሚያዎች ናቸው። ቡድኑ በወራት ጊዜ ውስጥ ተመስርቶ እስካሁን ምን እንዳሳካና በምን ሁኔታ ላይ እንደሚገኝ የቡድኑ አሰልጣኝና ተጫዋቾች ይነግሩናል። ወጣት ሎዛ በራ የኢትዮጵያ ከ20 ዓመት በታች የሴቶች ብሔራዊ ቡድን አምበል እንዲሁም የደደቢት እግር ኳስ ክለብ ተጫዋች ናት። የኳስ ፍቅር ያደረባት በልጅነቷ ነው። ያው ልጅ ያለኝ ነው እንደ ማንኛውም ህፃን ልጅ፣ ያው ትንሽዬ ነው የጀመርኩት። ሰፈራችን የሜል ሰፈር ነበረ፣ ያው ከወንዶች ጋር በመጫወት ነው ያደኩት። እንደዛ ነው የጀመርኩት ኳስ። በዚሁ ቡድን ውስጥ ምክትል አምበል የሆነችው እና የዳሽን ቢራ ክለብ ተጫዋች የሆነችው ሄለን እሸቱም መጀመሪያ ላይ ኳስ መጫወት የጀመረችው ሰፈር ውስጥ ነው። ሰፈር ውስጥ ብዙ ልጆች አሉ፣ ያው ጠቅሽ የማልጨርሳቸው። በእርግጥ ሴቶች የሉም ነበር፣ እኔ ብቻ ነበርኩ። ያው ሴቶች ያለው የሰፈር ልጆች ናቸው። ተለይ ከሌ ብዬ ው ቆጥሬ ስለማንጠርሳቸው በአጭሩ የሰፈር ልጆች ብዬ በጠቅሳቸው ይቀላል። ይጀመር እኔ ማለት ራሴን ካወቅኩበት ጀምሮ ኳስ አብሮኝ ያለ ነገር ነው። ማለት አባቴ ከዚህ በፊት ኳስ ተጫዋች ለነበር ከግቢ ውስጥ ጀምሮ ያው ከልጁነቴ ኳስ ንጫወት ነበር። ያ ነው በቃ ከልጅነቴ አብሮ ያደገኝ ነገር ነው። ስለዚህ በቤተሰብ በኩል ምንም አትጫዎች የሚልሽም አልነበረም ማለት ነው? አይ እንደዛ ተጽዕኖ የለም። ያው ማዘር ናት ብዙም ደስ የማይላት በተረፈ አባቴን እህት ወንድሞቼን በኳስ ውስጥ ያለፉ ስለሆነ እንደም ያግዙኛል ብዙ ነገር ለወጣቱ። ሉዛ ግን መጀመሪያ ላይ ቀላል አልነበረም ያው ከዚህ በፊት ያልተለመደ ነገር ስለሆነ ያው ትንሽ ተቃውሞ ነበረ። ከዛ የእኔን ፍላጎት ከፍተኛ ስለሆነ ያንን በማየት የኔም ብቃት እየጨመረ ሲመታ ከእለት ወደ ዕለት ከዛ በኋላ ተቀብለውኝ ያው በጣም አግዘውኛል። በዚህ በብሔራዊ ቡድኑ ውስጥ ያው አምበል መሆንሽ ብቻ ሳይሆን በጣም ጎበዝ ተጫዋችነሽም ይባላል። እስቲ ስንት ጎል አገባሽ? ከአረግ ነው ሶስት ጨዋታ ስድስት ጎል አግብቻለሁ። የአስራ 19 ዓመቷ ሎዛ በአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት ተማሪ ናት። ከእግር ኳስ ልምምድና ግጥሚያ ጋር ጊዜው ቢጠብባትም ሁለቱን ጎን ለጎን ማካሄድ እንደቻለች ትናገራለች። ሄልን ደግሞ የቦታ መራራቅ በትምህርቷ እንዳትገፋ አድርጓታል። ትምህርት ያው ቴን ፕላስቱ ነው ኮሌጅ ጨርሻአለው። ነገር ግን አሁን ከኳሱ ጋር ሄድልኝ ስላልቻለ እየተማርኩ አይደለሁ። እኔ ፈልግ ነበር ያው መማርን። ነገር ግን አሁን ለምሳሌ አዲስ አበባ ላይ ነበር ትምህርት ልጀምር ያሰብኩት። አምና አዲስ አበባ ክለብ ላይ ነበርኩ እና ወደ ጎንደር የሚሄድ አይነት ነገር አዝማሚያ ሲኖር ነው የተውኩት እንጂ ያው አንድ ቦታ ላይ የሚኮን ከሆነ ጠንካራ መሆን ከተቻለ ይቻላል። ለጊዜው ትምህርት ላይ አይደለሁም። ያው ጎንደር ነው መቀመጫው ማለት የዳሽን ቢራ ስፖርት ክለብ ዋና መቀመጫው ጎንደር ነው። በዛም ጎንደር ነው ያለሁት። መማር የምፈልገው ደግሞ አዲስ አበባ ላይ ነበር። ምክንያቱም ያው እዚህ ብጀምረው ነገ አንድ ቲም ነው እዚህ ያለው አንድ ክለብ ነው። ነገ የተሻለ ነገር አግኝቼ ወደ አዲስ አበባ ብሄድ ሊቋረጥብኝ ይችላል በሚል ያው ኮመን የሆነ እንትን አግኝቼ እስከምቀመጥ ድረስ ትምህርት ያው ሊቀጥላል። በዛ ምክንያት እንግዲህ አሁን ያው ብሔራዊ ቡድኑ ለዓለም ዋንጫ አላለፈም። አሁን ምን እያደረጋችሁ ነው ያላችሁት? አሁን ላይ ወደየክለቦቻችን እንትን ብለናል። ክለብ ውድድር ደርሷል አሁን እና፣ ስለደረሰ ግድ ወደየክለቦቻችን እንድንሄድ ተደርጓል። እኛም ወደ ጎንደር ሄደናል። ስለዚህ አሁን በክለብ ላይ ትሬኒንግ እያደረግ እንገኛለን። የኢትዮጵያ ከሀያ አመት በታች የሴቶች ብሔራዊ ቡድን ተጫዋቾቹ አብረን መሰልጠን የጀመርነው አምና ሐምሌ ወር ላይ ነው ትላለች የቡድኑ አምበል ሎዛ። በቡድኑ ውስጥ ያለውም ግንኙነት እጅግ በጣም ጥሩ እንደሆነ ነው ወጣቶቹ የሚናገሩት። ወዲያው ነው ሁላችንም የተግባባ ነው። ቀጥል ደግሞ አሰልጣኞቻችን በጣም ይረዱ ነበረ። ለዛ ብዙ ፈተና አልገጠመንም። ቶሎ ተግባብተን ስፒሪታችን በጣም ከፍተኛ ስለነበር ወዲያውነኑ የተግባባ ነው። ቃላት ነው የሚያጥረኝ። ስለዛ ቲም በጣም ደስ የሚል ቲም ነው። አንድነት ያለበት ህብረት ያለበት ኳስ እንደመሆኑ ኳስን በቃ በጥሩ ሁኔታ የምንጫወትበት አይነት ቲም ነው እና ደስ የሚል ቲም ነው። ጥሩ ቲም ነው ብዬ አስባለሁ። ይላሉ ሎዛና ሄለን የዚህ ብሔራዊ ቡድን ዋና አሰልጣኝ አስራት አባተ ደግሞ ስለ ቡድኑ አመሰራረትና ስኬት ተከታዩም ብለውናል። የኢትዮጵያ ከዓመት በታች ሴቶች ብሔራዊ ቡድን በአሁኑ ሰዓት ከአራት ወር ወደ አስራ አምስተኛ ቀኑ የያዘው ለመጀመሪያ ጊዜ የተቋቋመ ቡድን ነው። በዚህ በመጀመሪያው ዓመት ከተቋቋመት መስረታው ላይም የመጀመሪያውን የዓለም ዋንጫ ከ20 ዓመት በታች ማጣሪያ ውድድር በማድረግ ነው የተሳተፈውም። የመጀመሪያ ማጣሪያ ዙሩንም የመጀመሪያው ዙር ላይ ከካሜሮን ጋር ደርሶት ባህር ዳር ላይ ሁለት ለአንድ አሸንፈን ሀገራቸው ላይ ዜሮ ዜሮ በድምሩ ሁለት ለአንድ በማሸነፍ ወደ ቀጣዩ ዙር ወደ ሁለተኛው ዙር አልፈናል። ሁለተኛውንም ዙር ቡርኪናፋሶን ፋሶን በገዛ ሜዳ ሁለት ለባዶ እና ራሳችን ሜዳ ላይ ዜሮ ለዜሮ በመውጣት በድምር ውጤት ሁለት ለዜሮ በመሆን ወደ ሶስተኛው እና የዓለም ዋንጫ ጫፍ የደረስንበት ጨዋታ ነው የተዘጋገር ነው። ሶስተኛው ጨዋታችን ላይ በዓለም ከአመት በጣም ውድድር ጠንካራ ከሚባለው ጋና ጋር ነው እንዳጋጣሚ የደረሰን። የመጀመሪያውን ጨዋታ ሜዳችን ላይ ሁለት ሁለት ተለያይተን ባለፈው እሑድ ግን ኩማሲ ላይ ጋና ሀገር ሄደን አራት ለባዶ ተሸንፈን በምድምሩ ስድስት ለሁለት በመውጣት ያው የዓለም ዋንጫ የደረስንበት ጫፍ ህልማችን ተሰናክሏል ሆኖም በመጀመሪያው አመት ላይ ካሳየነው መታ አኳያ ጥሩ የሚባል ነው። ስድስት ጨዋታዎችን በዚህ ኢንተርናሽናል ተጫውተናል ከነዚህ ስድስቱን፣ አምስቱን ጨዋታዎች አልተሸነፍንም አንዱን ብቻ ነው በጋና የተሸነፍነው እና ይህ ጥሩ የሚባል ጅማሬ ነው። እስቲ እንደው ስለ ተጫዋቾቹ ደግሞ የተወሰነ ነገር ቢሉን። ከየት ነው የተመለመሉት? ያው ተጫዋቾቹ እንግዲህ በአብዛኛው መልመላ ያደረኩት ካሜሮን ከመጫወቴ ከአስራ አምስት ቀን በፊት ነው እንደተመለመሉ ነው በአስራ አምስተኛው ቀን ወደ ውድድር የገባ ነውእና። እና እንደአጋጣሚ አጋጣሚ ሆኖ ወንጂ ላይ ኢትዮጵያ ሴቶች ፕሪሚየር ሊግ ውድድር ይካሄዳል። አጠቃላይ ውድድር ነው እና እዛ ውድድር ላይ በነበረው ተሳትፎ ነው ተጫዋቾችን ከተለያዩ ክለብ የመለመልኩት። በመጀመሪያው ምልመላ ሰላሳ አምስት ልጆች ለመያዝ ነው የቻልኩት ከነዛ ሰላሳ አምስት ልጆች ወደ ሀያ አምስት ልጆችን በሳምንቱ በማጣራት ለእነዚህ ለአራት ወር ያህል እነዚህ ተጫዋቾች ነው ሀያ አምስት ስጠቀሙበት የነበረው ምክንያቱም ውድድሮች ከዛ በኋላ ስላልነበሩ ሌሎች ተጫዋቾችን የማየት አጋጣሚ ስላልነበረኝ ከውድድር ላይ ነው ከፕሪሚየር ሊግ ሴቶች ውድድር ላይ ተመለመሉት፣ እና ጥሩ የሚባል ውድድር ስለነበረም የተሻለ ልጆች ማግኘት ያለው በወቅቱ እንግዲህ ከሀያ አመት በታች ናቸው ተጫዋቾቹ ብለዋል እንደሚመስለኝ ምናልባትም አብዛኞቹ ተማሪዎች ናቸው የሚሆኑት። እርስዎ እንዳሰልጣኝ እንዴት ነው እነዚህን ወጣቶች በአንድ በኩል ከትምህርታቸው ጋር በሌላ በኩል ደግሞ ከእግር ኳሱ ጋር አብረው ሁለቱንም እንዲያካሂዱ እንዲችሉ የሚያደርጉት? በአብዛኛው ተማሪዎች ናቸው ያው ትምህርታቸውንም ጎን ለጎን በየክለቦቻቸው የሚማሩ ነው። በዚህ ምሳሌ ለምሳሌ ቡድናችን አንበል በከፍተኛ ነጥብ ነው የማትሪክ ውጤቷን ያለፈችው ሎዛ አበራ የሁለተኛ አመት ጤና መኮንን ተማሪ ነች። ሌሎችም በዚህ አይነት መስክ እየተማሩ እንደሚገኙ ነው የማውቀው እና ይሄ በሴቶች ላይ ደግሞ በየትኛውም ስራ መስክ ላይ ያሉት፣ በተለይ እግር ኳስ ላይ በተለያዩ ክለብ ላይ ያሉ አብዛኞቹ የተማሩ ናቸው ብዙዎቹ። ከዚህ ከዓመት ውጭ ባሉትም ልጆች ላይ በዲግሪ በዲፕሎማ፣ በአብዛኛው የተመረጡ ናቸው። እዚህም ያሉት ወጣቶች በትምህርት ላይ የሚገኙ ወጣቶች በሚኖሩ ነው። ሴት እግር ኳስ ተጫዋቾቹ ግጥሚያ በነበራቸው ወቅት በቀን ሁለት ጊዜ ልምምድ ነበራቸው። ሎዛ ከግል ጥንካሬ ባሻገር ለስኬት የረዳትን ነግራናለች። ሰፈራችንም ሜዳ መኖሩ ተጽዕኖ አርጓል ብዬ አስባለሁኝና በጣም በጣም ኳሱ ላይ በጣም ፍቅር ነበረኝ። በጣም ነበረ የትም ቦታ በሄድ ኳስን ነበረ የሚጮሩ ስላክም የትም ሲሄድ ብቻ ኳስ ያለበት እየተጫወትኩ ነው። ትምህርት ቤትም እንደዛ እያረኩ ነው እና በጣም ፍላጎት ነበረኝ። በጣም ነበር መወድ ነበር። ወደፊት ምን መሆን ነው የምትፈልጊው? ያው በቻልኩት አቅም አሁን ጠንክሬ እየሰራውኝ ነው። ፕሮፌሽናል ሆኜ መጫወት ይፈልጋለኝ። በዓለም መድረክ ላይ መታየት ይፈልጋለኝ እና አሁንም ባለውበት ጠንክሬ እየሰራውኝ ነው። ይሳካሉ ብዬ አስባለሁ። በመጨረሻም ሄለን ተፎካካሪ አቻቸውን እንዲህ ትገልጻቸዋለች። በጣም ጠንካሮች ናቸው። በጣም ትኩረት ተሰጥቶ እንደሚሰራባቸው ማለት ከፋሽ ጀምሮ እንደሚያዙ ያስታውቃሉ። እኛ ያው ለመጀመሪያ ጊዜ ነው ውድድር ያደረግነው ኢትዮጵያ ላይ የኢትዮጵያ ደረጃ። እነሱ ግን እንደሚሰራባቸው በደንብ ነው የሚያስታውቁትና ይሄ ነገር ታስቡበት፣ እኛም ጋር ከትንሹ ይሰራበት። ጥሩ የሚባል ነገር በሴት እግር ኳስ ላይ ማምጣት እንደሚቻል ተምሬያለሁ። ወደ ኳሱ ያዘነበልሽ ትመስኛለሽ። እንደዚያም ሆኖ ግን ልጠይቅሽ፣ ወደፊት ምን መሆን ነው የምትፈልጊው? በመጀመሪያ ደረጃ ፕሮፌሽናል ኳስ ተጫዋች መሆን እፈልጋለሁ እና በመቀጠል ደግሞ ተምሬ በትምህርት ጥሩ የሆነ ደረጃ ላይ ደርሼ ኢንጂነሪንግ ብማር በጣም ደስ ይለኛል ናቸው ፍላጎቶች እና ምኞቶች። የኢትዮጵያ ከሀያ ዓመት በታች የሴቶች ብሔራዊ ቡድን ሁለት ተጫዋቾችና አሰልጣኝን ነበር በዛሬው የወጣቶች ዝግጅት ያነጋገር ነው። ሳምንት በሌላ ርዕስ እንገናኝ። ልደት አበበ ነኝ። ጤና ይስጥልኝ።